ባንክ ውስጥ ገንዘብ ለማስቀመጥ መታወቂያ ወረቀት ያስፈልጋል? የለም አያስፈልግም። ከባንክ በቂ ገንዘብ አወጣህ? አንድ አስራ አምስት ብር አውጥቻለሁ። ከባንኩ ጀርባ ያለውን ሱቅ መግዛት ትችላለህ። በሶስት ሺህ ብር ቢሸጠው እገዛዋለሁ ቼክ ለመመንዘር ስምህን መፈረም ያስፈልጋል አዎ ከሱም በላይ ዋስ ያስፈልጋል ከባንክ ማውጣት የፈለግኸው ባለ አምስትና ባለ አስር ብር ነው አዎ ባለ አስር ና ባለ አምስት ነው ከባንክ ከተበደርከው ገንዘብ ስንት ትሰጠኛለህ? ሁለት ባለ አስር ብር እሰጥሃለሁ። የገንዘብ ብድር ብትፈልግ ባንኩ ስንት ይሰጥህ ይመስልሃል? የፈለግኩትን ያህል ይሰጠኛል። ባንኩ አለበት ሰፈር የኪራይ ቤት ማግኘት ይቻላል? አዎ፣ ሁለት የሚከራዩ ቤቶች ማግኘት ይቻላል። ከባንኩ ሰራተኞች ቤት ለመከራየት የሚፈልጉትን ሰዎች ታውቃለህ? አዎ፣ አውቃቸዋለሁ። ባንኮች ጧት ጧት የሚከፈቱበትን ሰዓት ማወቅ ትፈልጋለህ? አዎ ማወቅ እፈልጋለሁ። የባንኩ ሰራተኞች ቀኑን በሙሉ ይሰራሉ? የለም፣ ቀኑን በሙሉ አይሰሩም። ገንዘቡን አዲስ ከተማ ያለው ባንክ ውስጥ ማስቀመጥ ይፈልጋል? አዎ ቢቻ ለዚያ ማስቀመጥ ይፈልጋል። ከበደ ባንክ ውስጥ ያስቀመጠውን ገንዘብ ማውጣትና ለጥሩነሽ ማበደር ይፈልጋል። ግማሹን አውጥቶ ማበደር ይፈልጋል። ከኢትዮጵያ መንግስት ባንክ የተበደረውን ገንዘብ መለሰ? ገና አልመለሰም። ለአገሩ ባዳ ከሆነ ባንኩ ገንዘብ እንዴት አበደረው? በእውነቱ እንዴት እንደሆነ አላውቅም። ገንዘቧን የኢትዮጵያ መንግስት ባንክ ውስጥ ለማስቀመጥ አመንትታ ነበር። አዎ፣ በጣም አመንትታ ነበር። ወደ አገራችሁ ለመሄድ ለምን ታመነታላችሁ? ምናልባት ስራ አናገኝም ይሆናል። ባንክ ውስጥ ላለ ገንዘብ ወለድ ስንት ታገኛለህ? በአመት ሶስት መቶ ብር አገኛለሁ። ባንክ ውስጥ ያስቀመጥከውን ገንዘብ ማውጣት ትችላለህ? አዎ ስፈልግ አወጣዋለሁ። ነጋዴዎች ሁሉ ባንክ ውስጥ ገንዘብ አላቸው? ሁሉም የላቸውም። ባንኩ በወር ውስጥ ስንት ትርፍ ያገኛል? በእውነቱ አላውቀውም። አንተ ባንክ መክፈት ትፈልጋለህ? ገንዘብ ስለሌለኝ መክፈት አልችልም። የባንኩን ገንዘብ የሚያበድረው ሰው ስሙ ማን ነው? ዮሐንስ ይባላል። ወደ ሲኒማ መሄድ ግዴታ አለብኝ? ካልፈለክ ሲኒማ መሄድ ግዴታ የለብህም። ይህን ቤት ለአባቱ ግዴታ መግዛት አለበት? አዎ ይህን ቤት ገዝቶ ለአባቱ መስጠት ግዴታው ነው። የአቶ ለማን ቤት በግዴታ ከፍተህ ገባህ? የለም፣ በግዴታ አልከፈትሁትም። በግዴታ ምን አይነት ስራ መስራት ትችላለህ? በግዴታ ምንም መስራት አልችልም። ለምን ገንዘቡን በግዴታ መውሰድ ትፈልጋለህ? ገንዘቡን በግዴታ ለመውሰድ አልፈልግሁም። ወደ ኢትዮጵያ መሄድና አገሩን ማየት ግዴታ አለብህ? አዎ፣ መሄድና አገሩን ማየት ግዴታ አለብኝ። ወደ ኢትዮጵያ ከመሄዴ በፊት የግዴታ አማርኛ ማወቅ አለብኝ። አዎ አማርኛ መማር አለብህ። ወይዘሮ ጥሩነሽ ግዴታ ወደ ሐኪም መሄድ አለባት። አዎ ግዴታ መሄድ አለባት። ወደ ትምህርት መሄድ ሳልፈልግ ግዴታ መሄድ አለብኝ። አዎ፣ ባትወድም ግዴታ ወደ ትምህርት ቤት መሄድ አለብህ። ከበደ ግዴታ መሄድ አለበት። ካልፈለገ ግዴታ መሄድ የለበትም። ወደ ትምህርት ቤት መሄድ ነበረበት። በተለይ ዛሬ ግዴታ መሄድ ነበረበት። ልብሱን እዚህ ማስቀመጥ ግዴታ ነበረበት። አዎ፣ ልብሱን ግዴታ ማስቀመጥ ነበረበት። ልጁን ግዴታ ከተማሪ ቤት ማውጣት ነበረበት። አዎ፣ ማውጣት ነበረበት። ይህ እርሳስ ከዚያኛው መብለጥ ነበረበት። አዎ መብለጥ ነበረበት። አቶ ዮሐንስ ዋስ ማግኘት ግዴታ ሆነበት። አዎ ሁለት ዋሶች ማግኘት ግዴታ ሆነበት። መኪና መከራየት ግዴታ ነበረበት። የለም፣ ግዴታ መከራየት አልነበረበትም። መኪና መከራየትና ወደ አገሩ መሄድ ነበረበት። አዎ መኪና ተከራይቶ ወደ አገሩ መሄድ ነበረበት። ለመሆኑ አማርኛ መማር ግዴታ ነበረባት? አዎ ግዴታ አማርኛ መማር ነበረባት። ለመሆኑ መታወቂያ ወረቀት ግዴታ ማውጣት አለብሽ? አዎ ማውጣት አለብኝ። ወደ አሜሪካ ለመሄድ በቂ ገንዘብ ማግኘት ግዴታ ሆነብኝ። አዎ በቂ ገንዘብ ማግኘት ሆነብኝ። አቶ ለማ ጀርባውን ስለሚያመው መድኃኒት መፈለግ ግዴታ ሆነበት። አዎ ግዴታ ሆነበት። ቼኩን ከመውሰዳቸው በፊት መፈረም ግዴታ ሆነባቸው። አዎ ግዴታ ሆነባቸው። ወደ አገርህ ስትሄድ ገንዘብ ግዴታ መበደር አለብህ። አዎ ደሞዜን ስላላገኘው መበደር አለብኝ። ብድር ከባንክ መበደር አለብህ። አዎ፣ መበደር አለብኝ። ገንዘብ መበደር እና ለእናትህ መላክ ግዴታ ሆነብህ? አዎ፣ ደሞዜን እስካገኝ ድረስ መበደር ግዴታ ሆነብኝ። ግማሽ ደሞዝህን ለቤት ኪራይ መክፈል ግዴታ ሆነብህ? አዎ ሁልጊዜ የደሞዜን ግማሽ ለቤት ኪራይ መክፈል ግዴታ ሆነብኝ አዲስ አበባን ከዚህ በፊት ታውቀዋለህ አዎ አውቀው ነበር አሁን ግን ካየሁት ብዙ ጊዜ ስለሆነ ግዴታ መሄድ ና እንደገና ማየት አለብኝ ፈጠን ብዬ ከቤት መውጣት ነበረብኝ። አዎ ፈጠን ብለህ መውጣት ነበረብህ። ባንኩ ይህን ሰፈር መግዛት ነበረበት። አዎ መግዛት ነበረበት። እዚህ ስራ ለማግኘት ግዴታ እንግሊዝኛ መቻል ነበረበት። አዎ፣ እንግሊዝኛ መቻል ነበረበት። ወደ ቀዳማዊ ኃይለ ስላሴ አደባባይ መሄድ ግዴታ ሆነብህ? ከአቶ ለማ ጋር ቀጠሮ ስላለኝ መሄድ ግዴታ ሆነብኝ።